የትግራይ ክልል መንግስት 1568 የህግ ታራሚዎች በይቅርታ እንዲፈቱ ወሰነ። የክልሉ የጸጥታና አስተዳደር ቢሮ እንዳስታወቀው የኮሮና ቫይረስ ወረርሽኝን ለመከላከል ሲባል የይቅርታ መለኪያን የሚያሟሉ የህግ ታራሚዎች እንዲፈቱ ተወስኗል። ዝርዝር ዘገባውን ከሙልጌታ ጽሑሃን እንስማ። የትግራይ ክልል የጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው መተኩም በሰጡት መግለጫ ትናንት ነሐሴ 7 2012 ዓ ም የክልሉ የኮሮና ቫይረስ መከላከል ኮማንድ ፖስት ባካሄደው መደበኛ ስብሰባ 1568 እስረኞች በይቅርታ እንዲፈቱ እንደተወሰነ ገልጸዋል። አቶ ተኪው እንደተናገሩት የኮሮና ቫይረስ ወረርሽኝ ለመከላከል ተብለው የእስር ጊዜያቸው ራሳቸው ትለው ሊጨርሱ የማይችሉ መሆናቸው በጤና ባለሙያዎች የተ እና ለኮሮና ቫይረስ በቀላሉ ሊጋለጡ የሚችሉ የቆየ ህመም ያላቸው እንዲፈቱ መወሰኑ ተናግረዋል። በተጨማሪ ከበደሉት ጋር እርቅ የፈጸሙና ባህርያዊ ለውጥ ያመጡ የህግ ታራሚዎች እንዲፈቱ መወሰኑም ገልጸዋል። ኃላፊው በይቅርታ እንዲፈቱ የተወሰነላቸው እስረኞች በልማት በመሳተፍ የበደሉትን ሊክሱ ይገባል ብለዋል። ሰላም ሰላም ዘለዋ ሰላም ያላት ትግራይ ለመፍጠር ወንጀልና የወንጀል ስጋት ማድረቅ ያስፈልጋል። የውስጣችን ቅሬታዎች በቀነስን ቁጥር ዋስትናው የተረጋገጠ ዘላቂ ሰላም ይረጋግጣል፣ አቅማችንም እንዲደራጅ የሚያደርግ ነው። ስለዚህ በዚህ ጉዳይ በይቅርታ የሚወጡ ድርሻቸውን እንዲወጡና ኑሯቸውን እንዲቀይሩ ሁልጊዜም በስራቸው ላይ እንዲያሳልፉ ነው ትልቁ መልእክታችን ነው ያሉት። በይቅርታው ከበደሉት ጋር ያልታረቁና ባስገድደው መድፈር ላይ የተሳተፉ እስረኞች አልተካተቱም ተብሏል። እስረኞቹ ከነገ ጀምሮ ተፈተው ወደ የቤተሰቦቻቸው እንደሚቀላቀሉ ተነግሯል። ከአሁን በፊት በመጋቢት ወር መጨረሻ በትግራይ ክልል የኮሮና ቫይረስ ወረርሽኝ ለመከላከል ተብሎ 1601 የህግ ታራሚዎች በይቅርታ እንዲፈቱ ተደርጎ ነበር። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም